አንድ ዓመት ተኩል የዘለቀው ልዩ ቅንብራችን የአገር ጉዳይ ዛሬም በመግቢያው እንዳስተዋወቅ ነው ተገቢ ቦታ ተይዞለታል። የት ነው ያለ ነው? እረ ለመሆኑ ወደ የትስ እያመራን? ሆን ስንል ጠይቀን፣ ሁነኛ መልስ ፍለጋው ያሳስባሉና ያነጋግራሉ በተባሉና በአገር ጉዳይ ላይ የተነጣጠሩ ጭብጦች ዙሪያ የተያዘው ወግ ዛሬም ቀጥሏል። እናም ስለሚያሳስቡን ጉዳዮች ሰዓቱ ከረፈደ በኋላ ሳይሆን መነጋገር ለመነጋገር ያህል ብቻም ሳይሆን ለመግባባትና አንዳች ጠቃሚ መላ ለመሻት አሁን እንደ ብዙዎቹ ተስፋ ንግግርና ውይይቱ ሲሻም ክርክርን ሊያክል ይችላል። በየቦታው ተጀምረዋል። በቅርቡ ሰማያዊ ፓርቲ አዲስ አበባ ላይ ያዘጋጀው ሕዝባዊ የውይይት መድረክ ከዚህ የሚካተት ሆኖ አግኝተነዋል። ይህንንም መነሻ በማድረግ ሦስት እንግዶች ጋብዘናል። የሁላችንም በሆነች አገር ለሁላችንም የሚበጁ የሕይወት መላዎች የሚሉ ይመስላል የዛሬዎቹ የአገር ጉዳይ ባለተራዎች በወጋቸው ምን ይደረግ ለሚለው ነገር እና የራሳችንን ሰውነት ተክለን ከሰዎች ጋር ለመተባበር ለመነጋገር ከማንም ጋር ወያኔም ጋር ለመነጋገር ዝግጁ መሆን አለብን። ይሄ ጎሰኛነት አንተ ምን ልትሰና አንተ ምን ልትሰና መባባል የትም አያደርስንም። ወደኋላ ነው የሚወስደው። ምንድነው ህዝቡ ልብ ውስጥ ያለው? ምንድነው ሸማቹ ህብረተሰቡ ልብ ውስጥ ያለው? አሁን ስለ ሰፊ ፖለቲካ እንደ ሀገሩ ሁኔታ ይለያያል። ግንዛቤውም ይለያያል። አሁን ዋናው ነገር ህዝብ ምን እያለ ነው፣ ስለ ፖለቲካው ሳይሆን ስለ ኑሮ ምን እያለ ነው? ምንድን ነው እየጎዳ ያለው? ምንድነው እያሳሰበ ያለው? ይሄንን አርቲኩሌት ማድረግ ከተቻለ ሌቨሬጅ መፍጠር ይቻላል። የሰማያዊ ፓርቲ ባዘጋጀው ህዝባዊ የውይይት መድረክ የመጀመሪያ ሳምንት ዝግጅት ከተሰሙ ድምፆች የተወሰኑትን በማስቀደም ነበር የጀመር ነው። አሁን በቀጥታ ወደ ውይይቱ እንገባለን። እንግዶቻችን ፕሮፌሰር መስፍን ወልደ ማርያም አንጋፋ ምሁርና በኢትዮጵያ ጉዳዮች ላይ ለረጅም አመታት በመጽሐፍ በተለያዩ ጊዜያት በሚዘጋጁ መድረኮች ላይ በውይይት በመሳተፍ ና ሌሎችንም በማበረታታት ጭምር ይታወቃሉ። በዚህ የአገር ጉዳይ ዝግጅታችን ከአንድ አመት ተኩል በፊት በጅማሬው ከተሳተፉ እንግዶቻችን አንዱ ነዎት። መልሰን አግኝተነውታል። አቶ ጌታነህ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ፣ አቶ ተማም አባቡልጉ ጠበቃና የህግ አማካሪ። እንግዶች የሁላችሁንም ለጊዜያቸው አመሰግናለሁ። መነሻ የሆነን ሰማያዊ ፓርቲ ሰሞኑን እያካሄደ ያለው ስነ ስርዓት ብዙዎችን ለማነጋገር የታሰበ እንደሆነ ነው የተረዳ ነው። እስኪ መንደርደሪያውን ከዝግጅቱ ምንነት እንነሳ። የዚህን ዝግጅት መሰረቱን ለምን እንደተዘጋጀ አቶ ጌታነህ እርስዎ ቢያስረዱን ባጭሩ። አመሰግናለሁ። አቶ አሉላ ይህ ዝግጅት ኢትዮጵያን ማንነት አደጋት የሚለውን ሰማያዊ ፓርቲ ማዘጋጀት ዋነኝነት ያስፈለገው እንግዲህ እንደሚታወቀው አሁን ላይ በአገሪቱ ውስጥ በተለያየ አካባቢ የተለያዩ ግጭቶች የተነሱ ሀገር ከወቅ የትኛው ጊዜ በተለየ መልኩ ከፍተኛ ስጋት ላይ ነው የምትገኘው እና ይሄ አሁን እየተከሰተ ያለውን ስጋት እያንዳንዱ ዜጋ የተማረውም ደግሞ አንጋፋ የተለያዩ እንግስቶች የሚሳተፍ ወጣቱም የህብረተሰብ ክፍል

የሲቪል ተቋማት እንዲሁ ሀገርን ለመታደግ ዙሪያ ላይ ሚናቸው ምን እንደሆነ ማህበረሰቡን ለማሳወቅ ነሱ ሮላቸውን በአግባቡ እንዲረዱ ለማስቻል እንዲቻል ኢኒሼቲቭን ወስዶ ሰማያዊ እንግዲህ የመጀመረው ይሄ ነው። በአጠቃላይ መልኩ ሀገርን ለመታደግ ሰላም ለማምጣት ሰማያዊ እንደ ፖለቲካ ተቋም እንደ እንደዚሁም እንደ ሀገር ዜጋ ጭምር ለሚከሰተውን ነገር ምን በማድረግ ማስፈን እንችላለን የሚለው ላይ መሰረት በማድረግ ነው። እንግዲህ መልካም፣ አቶ ጌታና አመሰግናለሁ። ፕሮፌሰር መስፍን ወልደ ማርያም ይሄ ፕሮግራም ገና ከጀምሩ ከአንድ አመት ተኩል በፊት መሰል የውጥረት ሁኔታ በሰፈነበት ጊዜ ከውጥረቱና ከግጭቶቹ ባሻገር መመልከት የሚያስችሉ ሀሳቦችን እንዲፈነጥቁ ነበር የጋበዝኖት በጊዜው። ይሁን እንጂ ያ ሁኔታ ሂደት መለስ እያለ አሁንም በዚያው መሰል ውጥረት ውስጥ ነው አገር የምትገኘው። እንዲህ ለተራዘመ ጊዜ በውጥረት ውስጥ አገር መቆየቷ በራሱ ምን አይነት ዘላቂ ችግር ያስከትላል ይላሉ? ዘላቂ መፍትሄ ለማግኘት ሁነኛ መንገድ ወይም ሁነኛ ፍንጫ ለመታየቱ የሚያስከትለውን ጣጣን ምርምር ፕሮፌሰር መስፍን የኢትዮጵያ ሕዝብ ትዕግስት አለው። ጣም ይታገሳሉ። ይሄ አንዳንዶች እንደሚሉት እንደው ልዩ ስጦታ ነው ለሕዝቡ እንደ ላይ ባጠቃላይ የተሰጠ ይመስላል። አሁን ግን ያለንበት ሁኔታ የእያንዳንዱም ሰው እያንዳንዱን ኢትዮጵያዊ ማለት ነው የሕዝቡን በአጠቃላይ የአገዛዙን ባለስልጣኖች፣ የአገንም ህሊና ፈተና ውስጥ ያስገባ እና የስልጣንን እና የሀብትን ክፍፍል ወደ ጎን አድርጎ ለህልውና ትንቅንቅ የተገባበት ጊዜ ነው። ይሄ ግብ ግብ ተጀምሯል አልተጀመረም ማለት አይቻልም። እና ካላወቅንበት ካልተጠነቀቅን፣ ቶሎ በእንጭጩ መፍትሄ ልናገኝለት ካልቻልም እየቀጠለ ከሄደ የኢትዮጵያ ሁኔታ፣ የኢትዮጵያ ህልውና፣ የኢትዮጵያ ህዝብ ህልውና፣ የእንዲያንዳንዳችንም ህልውና በጣም አስቂ ሁኔታ ላይ እየገባ ነው። ለዚህ ነው የኢትዮጵያ ህዝብ በሙሉ ባለስልጣን የሆኑትም ሁሉ ተርተው መፍትሄ ለማግኘት መሞከር አለባቸው የምለው። መልካም ፕሮፌሰር መስፍን ውይይቱ ስለሚያሳስቡ ጉዳዮች ሰዓቱ ከመርፈዱ በፊት አሁን ሊደረጉ የሚችሉ ተጨባጭ እርምጃዎች ቅድም ለህልውና የሚደረግ ትንቅንቅ ካላወቅንበት አደጋ የሚያስከትል ብለውታል። ያን ከወዲሁ ለመታደግ የሚያስችል ሁሉም ሊያደርጋቸው በሚችላቸው ጉዳዮች ላይ በየቤቱ እንዲነጋገር ነው የዚህ ፕሮግራም አላማ። ወደ አቶ ተማም ከመሻገሬ በፊት ከዚህ ቀደምም ቀደም ብዬ እንደጠቀስኩት በመግቢያው ውስጥን መመርመር የሚያስችሉ መሰል ሀሳቦችን ፈንጥቀዋል። በስልጣን ላይ ያሉትን ሀይሎች ጨምሮ ይሄ ለህልውና የሚደረገው ትንቅንቅ ጀምሯል ያሉት አደጋው እንዳለ ሆኖ የሚፈለገው ነገር ካልተደረገ የሚመጣው ጣጣ እንዳለ ሆኖ፣ በግለሰቦች ደረጃ ሊደረጉ የሚችሉ ሀሳቦችን እስኪ መመልከትን ሞክር። በውይይቱ ላይ እንዳነሱት ግለሰቦች ለእኔ ሁልጊዜም እንደምለው ጥላቻ ስሜት፣ የመናናቅ ስሜት፣ ለመነጋገር አለመፈለግ፣ እነዚህን ሁሉ አስወግደን ይደርሳል ለሁሉም በደህና በሰላም በፍቅር ለመወያየት ለመወቃቀስ ይቻላል። አሁን ግን ከውስጣችን ያለውን በውስጣችን ያደገውን ጥላቻ ነቅለን ራስን መጽዳት ያለብን ይመስለኛል። ሁላችንም ከላይም ከታችም ይሄ ጽዳት ካልተደረገ ይሄ መንፈስ የፍቅር የመስማማት አብሮ ለመሄድ እጅ ለእጅ ተያይዘው ውሳኔ ካልተደረገ ውስጣችን ቆሽሾ ውስጣችን ተበላሽቶ አብረን መቀጠል በፍጹም አንችልም። እና እያንዳንዱ ሰው የራሱን ውስጥ የራሱን ውስጡን ነፍሱን መመርመር አለበት ማጽዳት አለበት የራሱን መመርመር አለበት ማጽዳት አለበት ብለዋል ፕሮፌሰር መስፍን። በዚህ ሰዓት ፕሮግራማችን የሚከታተሉ በዜጎች ድርሻ እንኳን ሊደረግ የሚችሉትን ነገሮች እንዲመለከቱ እድል እንደሚሰጥ ተስፋ እናደርጋለን። በኃይል ላይ ያሉት በስልጣን ላይ ያሉት ለነኚህ እርምጃዎች ወሳኝ ሚና ሊጫወቱ የሚችሉት ምን ማድረግ አለባቸው የሚለውን በዝርዝር እንመለከታለን። አቶ ተማም ወደ እርስዎ ልሻገር። ጠበቃና የሕግ አማካሪ ነዎት። ግጭቶች በታዩባቸው ጭምር የፖለቲካ ተዋናዮች የሆኑ በሀገሪቱ በህጋዊ መሰረት የሚደረጉ የፖለቲካ እንቅስቃሴዎች የሚሳተፉ ተወንጅለው በተከሰሱባቸው ወቅት ለረጅም ዓመታት በተከላካይ ጠበቃነት ቀርበው ያውቃሉ። ዛሬም የዛ የፖለቲካ ትርምስ አልወጣምና ዛሬ የሚታየውን በተለይ ፖለቲካውንና በፖለቲካ ውስጥ ተዋናይ የሆኑ ግለሰቦች ዛሬ ከሚገጥሟቸው ወይም በስር ላይ በመሆናቸው ሰዎች በቅዋም የሚነሱበትን ሁኔታ ጨምሮ እስኪ ከህግም አንፃር ሊፈጠሩ ሊደረጉ ከሚችሉ አማራጮችም አንፃር እንዴት ይገመገሙታል? አመሰግናለሁ። ይሄ እናንተ እያዘጋጃቸው ያላችሁ የሀገር ጉዳይ የሚለው ፕሮግራም ጥሩ ርዕስ ያለው ጉዳይ ነው። በህግ ቋንቋ ተቋሚዎች ከዜጎች ላይ ሀገር የሚቀሙት እንግዲህ ያው የሀገር ጉዳይ የሁሉም ጉዳይ እንዳይሆን በማድረግ ነው። የተወሰኑ ምርጦች ብቻ ጉዳይ እንዲሆን በማድረግ ነው እና መሰረታዊ ጉዳዮች ሳይወሰኑ ወደ ሁለተኛ ጉዳይ እንድንገባ የሰው ሃሳብን ስሜትን፣ ትኩረትም እዛ ላይ እንዲሆን ነው። እንግዲህ መሰረታዊ ጉዳይ የሚባሉት የሀገር ባለቤት ማይሆን፣ የጋራና የግል ጉዳይ ምንነት፣ የጋራ ጉዳዩን እንዴት መከናወን እንደሚገባን፣ የግል ጉዳዮቻችን እንዴት ጠብቀን ማሳደግ እንደሚገባን በእነዚህ ላይ ማን ይወቅ የሚለው መሰረታዊ ጉዳይ ነው። በአንድ ሀገር ውስጥ ምን ማለት ነው? አገሩ ቋሚ ባለቤት ያስፈልገዋል። እንግዲህ በጽንሰ ሀሳብ ደረጃም እውነቱም ቋሚ የሆነው ህዝብ ነው። ስለዚህ ህዝቡ የአገሩ ባለቤት በማድረግ ነው አንድ ነገር መጀመር ያለበት። በአንድ ሀገር ውስጥ ኢብን በዛ መልኩ ባይጀመር እንኳን ወደዛ ነው ማደግ ያለበት። የህዝብ የሆነ ደ መንግስት ኖሮ በዛ መሰረት የቆመ ስርዓት፣ በዛ መሰረት የቆመ ተቋም፣ በዛ መሰረት የቆመ መንግስት መኖር አለበት። ስለዚህ የኢትዮጵያ መሰረታዊ ነገር ከዛ የሚነሳ ነው። አሁን የህዝቡም እንግዲህ ህጋዊና ትክክለኛ የልጅ ጥያቄ የሚባለው ወደ እነዚህ የሚወስደው ነው። አሁን እናንተንም ፕሮግራም ወደ ነጻነት የሚወስድ ፕሮግራም አይነት አድርጌ ነው የሚወስደው። ምክንያቱም የሀገር ጉዳይ የሁሉም ጉዳይ በሚሆንበት ጊዜ፣ ህዝቡ በሀገሩ ሀብትና እድል ላይ ያለውን መርጥ በሚጠይቅበት ጊዜ፣ እነዚህ የማንኛው ከጫፍ እስከ ጫፍ ያለው የህዝብ ጥቅም አንድ መሆኑን ፍላጎቱም አንድ መሆኑን በዚህ ረገድ ማለት ነው የአገሪቷ ጉዳይ ጋር አካፋይ ሆኑ ተወስዶ እንቅስቃሴ በሚጀመርበት መልኩ ነገሩ ተስተካክሎ እንዲሄዱ የመቀየቂያ ደወል ይመስለኛል። አሁን ያለው የህዝብ መነቃቃት የመብት ጥያቄውም ደግሞ እየተደረገ ያለው ኢትዮጵያን አሁን ከገባችበት ከገባችበት ከተማ ነው። እንግዲህ አሁን ገባችበት የሚባለውን ነገር እኔ በእርግጥ ሚዲ ንዛ ነው ብዬ ማለት አልችልም፣ ግን ህዝቡ መነቃቃት እያሳየ ነው። እነዚህ መነቃቃቱ የነገሮች መገለባበጥ የፈጠረው ነው ወይም ነገሮች በትክክለኛ ተገቢ ቦታቸው ባለመመለሳቸው ከመሀል ተቆርጦ በመጀመራቸው የመጣ ጉዳይ ስለሆነ ወደዛ በመመለስ ብቻ መፍትሔ ይመጣለት የሚችል ነው ብዬ ነው የማምነው። መልካም ዝርዝሮችን እንመለከታለን። የአገር ጉዳይ የሁሉም በሆነበት ይላሉ አቶ ተማም። የዚህ ፕሮግራምም መሰረታዊ ዓላማ የሁሉም የሆነች ሀገር የምትኖርበት ላይ የሀሳብ ልዩነት ያላቸውን ጭምር እንዲወያዩ፣ እንዲነጋገሩ ወደ አንዳች ሁነኛ መላ የሚያመሩ ጎዳናዎች እንዲቀየሱ ነው እና ከዚህ በቀጥታ ወደ አቶ ጌታነት ልንጠቅ አቶ ጌታነ፣ አሁን የምታካሄዱት ውይይት የሀሳብ ልዩነት ያላቸውን ወገኖች ሁሉ የጋበዛችሁበት መሆኑን ተረድተናል። የዚህ ንግግር ወይም የሀሳብ ልውውጥ ከአደጋ እንዲያድን ነውና ምን ያህል ተስፋ ታደርጋላችሁ? የጋራ ሀገራችን የጋራ ቤታችን ናት፣ መጪው አደጋ መከላከል የምንችለው ከተነጋገርን፣ ከተወያየን ነው የሚለውን ስሜት ምን ያህል ተስፋ ሰጥቷችኋል? አድማጮች በአገር ጉዳይ ልዩ ቅንብር ከሦስቱ እንግዶቻችን ጋር የያዝነውን ወግ ጀምር አደረግ እንጂ ያልቋጨንም። በቀጣዩ ሳምንት ቀናት ተከታዩን ይዘን እንመለሳለን። ለአሁኑ ግን እንግዶቻችንን ፕሮፌሰር መስፍን ወልደማርያምን፣ አቶ ጌታነ ባልቻንና አቶ ተማም አባ ቡልጉን ለጊዜያቸው አመሰግናለሁ እግዜር